በእስር ቤት የተሰቃየሁበትን የገለጽኩበት የት አለ ሲል ጠየቀን። እንደሱ የሚል የለም አል ነው። እጅግ በጣም ደነገጠ። በፍራንክፈርት አንድነት ለኤርትራ የተሰኘው የግብረሰናይ ማህበር ተባባሪ መስራች ሩት ባህታ እንዲህ አይነት በርካታ ታሪኮች አሏቸው። ማህበራቸው ለአዳዲስ ስደተኞች እገዛ ከማድረግ ባሻገር የጀርመን ባለስልጣናት በጀርመንኛ ብቻ የሚያቀርቡትን የተገን ጠያቂዎች ቃል ወደ ትግርኛ መልሶ የመተርጎም ስራ ይሰራል። በዚህ ወቅት መንግስት በትርጅማንነት ባስቀመጣቸው ሰዎች በስህተት የተተረጎሙ አሊያም ሆን ተብለው የተዘለሉ ጉዳዮች እንደሚገኙ ሩት ባህታ ይናገራሉ። በመጀመሪያ ፈጽሞ ማመን አልቻለም። እንደገና የሚተረጉም ሶስተኛ ሰው ማግኘት ይኖርብናል። ሱዳንና ሊቢያን በመሳሰሉ ሀገሮች ነበረ። በዚያ ምን እንዳጋጠመው ማንም አልጠየቀውም። አውሮፓ ሲገባ የመጀመሪያው በመሆኑ ሁሉም ነገር በትክክል ይሰራል ብሎ ጠብቆ ነበረ። በጣም ደንግጧል። በተቋሙም እጅግ ተበሳጭቷል። በሩት ባህታ እምነት በጀርመን እጅግ በርካታ ኤርትራውያን የመኖራቸውን ያህል ለተገን ጠያቂዎቹ ከሚመደቡት መካከል አንዳንዶቹ ትርጅማኖች ለጨቋኙ የኤርትራ መንግስት ታማኝ በመሆናቸው ሆን ብለው በተሳሳተ መንገድ ይተረጉማሉ ተገን ጠያቂዎችንም ያሸማቅቃሉ። ብዙዎቹ ከኤርትራ ኤምባሲ ገንዘብ ይከፈላቸዋል ብለው ይጠረጥራሉ። ሩት ባህታ በገንዘብ እንኳን ባይሆን አንዳች ጥቅም ሳያገኙ አይቀርም ብለው ያምናሉ። አብዛኞቹ ወደ ጀርመን የሚጓዙ ስደተኞች ከኢሳያስ አፈወርቅ ይርቀናል ብለው ቸል ብለዋቸው ነበር። ሩት ባህታ ግን ኤምባሲው በጀርመን እንደሚገኝ አነስተኛ መንግስት ነው ይላሉ። የተባበሩት መንግስታት ድርጅት በሰኔ ወር ያወጣው ዘገባ ኤርትራ የዜጎቿን እንቅስቃሴና ሀሳባቸውን ሳይቀር ትሰልላለች፣ ግለሰቦች በተከታታይ ያለ በቂ ምክንያት ይታሰራሉ፣ ይሰቃያሉ፣ ይጠፋሉ፣ ያለ ፍትሃዊ ዳኝነት ይገደላሉ ብሏል። ድርጅቱ የሩት ባህታን ጥርጣሬ የሚደግፋል። የስለላ መዋቅሩ ከኤርትራ ውጭም በተለያዩ ሀገሮች የሚኖሩ ዜጎችን ለመቆጣጠር የሚሰራበት አደረጃጀት አለው ሲል የሰኔው የድርጅቱ ዘገባ ያትታል። ይህ አስፈሪ ቢመስልም እውነት ነው። የኤርትራ ፖለቲካ ድንበር ተሻግሮ በጀርመን በሚገኙ ስደተኞች ውስጥ ሰርጎ ገብቷል። አንዳንድ ጊዜ ጊዜና ትውልድ ተሻግሮ በፖለቲከኞች የአባትና አያት ስም እየተከተለ ልጆችንና ቤተሰቦችን ያድናል። በጎርጎሮሳዩ 1982 ዓ ምት ወደ ጀርመን የገቡት የ68 ዓመቱ ጆብ ማሾ አልፎ አልፎ ስደተኞችን ሲረዱ የትርጅማኖቹን ጉዳይ በተደጋጋሚ ይሰማሉ። ለምሳሌ ነገሮችን በተፈጸሙበት ሁኔታ እንዳይናገሩ ይነግሯቸዋል። የፖለቲካውን ሁኔታም እንዲህ ማለት አትችሉም፣ እንዲህ ነው ማለት ያለባችሁ ይሏቸዋል። በተቻላቸው መጠን አነስተኛ መረጃ እንዲሰጡ ፖለቲካዊ ጉዳዮች ተቆርጠው እንዲቀሩ ለማድረግ ይሞክራሉ። የሚመጡት ስደተኞች በድህነት ምክንያት እየተሰደዱ ተደርገው እንዲቆጠሩ ይፈልጋሉ። Die ሩት ባህታ በተገን ጥየቃ ችሎት ታድመው በሚሰሙትና በሚመለከቱት ከበቂ በላይ ተናደዋል። ተገን ጠያቂ ኤርትራውያን ሸሽተው ከመጡት መንግስት በሚደርስባቸው ጫና ተገደው ለመንግስቱ ማደር መጀመራቸውን ተመልክተዋል። ችግሩ የጀርመን የስደተኞች ፌዴራል ቢሮ የኤርትራውያን ማኅበረሰብ ምን ያህል ፖለቲካዊ እንደሆነ አይገነዘብም። ለሁለተኛ ዲግሪ ማሟያ ሁኔታውን ሲያጠኑ የከረሙት ኤደን መንግስት ግን ሁኔታው ከሚገመተው በላይ የተቆላለፈ መሆኑን ይናገራሉ። ትርጁማኖቹ ከተገን ጠያቂዎቹ ያገኙትን መረጃ ለኤርትራ ኤምባሲ አሳልፈው መስጠትና አለመስጠታቸውን የጀርመን ባለሥልጣናት የሚከታተሉበት መንገድ የለም። መረጃውን የኤርትራ መንግስት የተገን ጠያቂዎቹን ቤተሰቦች ለመበቀልና ቅጣት ለማስከፈል ስለሚጠቀምበት ጉዳቱ ከፍተኛ መሆኑን ኤደን መንግስት ያምናሉ። አሁን የጀርመን መንግስት በኤርትራ ያለው የሰብአዊ መብት አያያዝ የከፋ በመሆኑ ማንም ተገን ጠያቂ በግዴታ የመመለስ ስጋት እንዳይኖርባቸው አስቧል። ይሁንና በደብሊን ስምምነት መሰረት መጀመሪያው ለደረሱበት የአውሮጳ ህብረት አባል አገር ሊላኩ ይችላሉ። ለኤርትራውያኑ ደግሞ ጣሊያን መሆኗን ሩት ባህታ ይናገራሉ። የጀርመን መንግስት እንዲህ አይነት ችግር የለም ሲል ያስተባብላል። ዶይቼ ቨላ ያነጋገራቸው የጀርመን የስደተኞች ፌዴራል ቢሮ ቃል አቀባይ ክሪስቶፍ ሳንደር በኢሜይል በላኩት መልእክት፣ አሁን እናንተ የገለጻችሁልን ችግር በኤርትራውያን ትርጁማኖች ዘንድ ስለመኖሩ የምናውቀው ነገር የለም ከሌሎች ቅርንጫፎችም ይሁን የመረጃ ምንጮች ችግሩ አልተገለጠልንም ሲሉ መልሰዋል።